የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ማክሰኞ ጳግሜ አምስት 2011 ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል አዲሱን ዓመት ምክንያት በማድረግ የአማራ ክልል መስተዳድር ምክር ቤት ለአራት ሺህ ታራሚዎች ምህረት አድርጓል። ባህሪ ለውጥ አምጥተዋል፣ ተጸጽተዋል። ይሄ በየደረጃው ባሉ የእርቅ እና የይቅርታ ኮሚቴዎች ተረጋግጧል። ይህን መስፈርት እስካሟሉ ጊዜ ድረስ የሚታሰሩበት ምክንያት ስለሌለ እነሱም እንዲፈቱ ተደርጓል። የክልሉ ጠቅላይ አቃቤ ሕግ መስሪያ ቤት ኃላፊ አቶ ገረመው ገብረ ጻድቅ ናቸው። የበዓል ገበያን ዞር ዞር ብለን ቃኝተናል። ሽንኩርት ስንት ገባ ገባ ስንልም ጠይቀናል። ሽንኩርትማ መጀመሪያም እኮ ወደ አስራዎቹ ቤት ነበር የሚንገዛ አሁን 15፣ 16 እያለ አሁን ዛሬ 23፣ 24 እያሉ ነው። በፊት 18ም ወርዶ ነበረ 17ም ወርዶ ነበረ። እኛ ዛሬ አሁን 23፣ 24 እያሉ ነው። ደረቁን በመልካም ወጣት መርሃ ግብር ህይወታችን ተለወጠ ካሉ ወጣቶች ጋርም እንጫወታል ህይወት ለውጥ ስታደርግ ትላንት ከነበርክበት ፐርሰናል ህይወት አሁን ወዳለበት ፐርሰናል ህይወት ነው ያመጣው። ስለዚህ የትላንት ማንነቴ አይመለከተኝም። የትላንቱ አቤል ሞቷል፣ ይሄ አዲሱ አቤል ነው ያለው። እኚህና ሌሎች መሰናዶዎች በግማሽ ሰዓት ቆይታችን ልናንተ ይደርሳሉ። ሀብታሙ ስዩም አብሬያችሁ አመሻለሁ። በቅድሚያ አጫጭር የዓለም ዜናዎችን እናስደምጣችኋለን። ኤደን ገረሙ ትጠብቃችኋለች። ስልሳ አምስት እንሆናለን የሚሉ ፓርቲዎች በቅርቡ በህዝብ ተወካዮች ምክር ቤት የጸደቀውን የምርጫና የፖለቲካ ፓርቲዎች ህግ አፋኝ ነው በማለት በስራ ላይ እንዳይውል ጠየቁ። በቅርቡ በህዝብ ተወካዮች ምክር ቤት የታወጀውን የፖለቲካ ፓርቲዎችና የስነ ምግባር አዋጅ መሰረታዊ መብቶችን የሚጥስ ነው ሲሉ በስራ ላይ እንዳይውል ጥሪ ያቀረቡበት መግለጫውን ያነበቡት ወይዘሮ አስካለ ኃይሉ ናቸው። በቅርቡ በኢፌዴሪ ህዝብ ተወካዮች ምክር ቤት የጸደቀው የምርጫና የፖለቲካ ፓርቲዎች ህግ የዜጎች መሰረታዊ የመደራጀትና የመምረጥ የመመረጥ ሀሳብን በነፃነት የመግለጽ መብት የጣሰ አፋኝ ህግ ስለሆነ በስራ ላይ እንዳይውል አጥብቀን እንጠይቃለን። ህጉ የኢትዮጵያ ዜጎች የፖለቲካ ድርጅቶች ኃይሎች የታገሉለት መስዋዕት የከፈለበት ሰላም አንድነትና ዲሞክራሲ ብሎም የዜጎች ነጻነት ከምንጊዜውም በላይ አደጋ ላይ የሚጥል ስለሆነ በስራ ላይ ከመዋሉ በፊት በተገቢው ሁኔታ እንዲሻሻል ለማድረግ ወደ የውይይት ጠረጴዛ እንዲመለስ አጥብቀን እንጠይቃለን። ከህግ መውጣቱ ጀርባ ሴራና ጸረ ዴሞክራሲያዊ እንቅስቃሴ አለ የሚሉት እነዚህ ፓርቲዎች በቅርቡ ድምጻችን ይሰማ የሚል እንቅስቃሴም እንደሚጀምሩ ገልጸዋል። ዘገባው የመለስካቸው አመሃ ነው። ኤርትራ አንድ ስለ መገናኛ ብዙኃን ይዘት የሚከታተል ቡድን ኤርትራ ከዓለም በከፋ መልኩ ሳንሱር የበረታባት ሀገር መሆኗን ገልጿል። ለጋዜጠኞች መብት የሚሟገተውና ዋናው መስሪያ ቤቱ በኒውዮርክ የሚገኘው ኮሚቲ ፎር ፕሮቴክቲንግ ጆርናሊስትስ ሲፒጄ የተባለው ድርጅት ዛሬ ባወጣው ዘገባ ከዓለም ሳንሱር እጅግ ከሚጠብቅባቸው አስር ሀገራቶች መካከል ኤርትራ ቀዳሚውን ቦታ ትይዛለች ብሏል። የዩናይትድ ስቴትስም ይሁን የሌላ ማናቸውም የሀገር መንግስት በውስጥ ጉዳያችን ውስጥ ጣልቃ መግባት እጅግ ተገቢ ያልሆነ አድራጎት ይሆናል ሲሉ የሆንግ ኮንግ ዋና ስራ አስፈጻሚ ካሪ ላም ተናገሩ። በተቃውሞ የተወጠሩት የሆንግ ኮንግ ዋና አስተዳዳሪ ይህን ያሉት ባለፈው እሁድ አፍቃሪ ዴሞክራሲ ሰልፈኞች በዩናይትድ ስቴትስ ቆንስላ ደጃፍ ያካሄዱትን ሰልፍ በተመለከተ ሲያስጠነቅቁ ነው። ተቃዋሚ ሰልፈኞቹ የዩናይትድ ስቴትስ ምክር ቤት በሁለቱ ፓርቲዎች ድጋፍ እንቅስቃሴያችንን የሚያግዝ ሕግ ይደንግግልን ሲሉ ጠይቀዋል። አፍጋኒስታን አፍጋኒስታን የአፍጋንስታን ታሊባን ቡድን ትናንት ሰኞ ሌሊት በሰሜናዊ ታክሃር ክፍለ ግዛት አንድ ተጨማሪ ወረዳ ተቆጣጠረ። ነውጠኛው ቡድን በቅርቡ በዚሁ ክፍለ ግዛት የተቆጣጠረው ሶስተኛ ወረዳ መሆኑ ነው። የታክሃር ሀገረ ገዢ ቃል አቀባይ ጃዋድ ሄድሪ ለቪኦኤ በሰጡት ቃል ለሁለት ቀናት ከተካሄደ ከባድ ውጊያ በኋላ የመንግስቱ የጸጥታ ኃይሎች ከወረዳዋ መሀል ማፈግፈጋቸውን ገልጸዋል። ሆኖም ታሊባን ሀያ የጸጥታ አባላት ገድለናል ያለውን የክፍለ ሀገሩ ባለስልጣናት ምንም ጉዳት አልደረሰም ብለው አስተባብለዋል። አፍጋኒስታን እንደ አውሮፓውያን አቆጣጠር መስከረም 28 ቀን ፕሬዚዳንታዊ ምርጫ ልታካሄድ አቅዳለች። ታሊባን ምርጫውን ይቃወማል። ታሊባን ሕዝቡ ስብሰባዎችና ድምጽ መስጫ ጣቢያዎች መገኘትን ጨምሮ በማናቸውም የምርጫ እንቅስቃሴ እንዳይሳተፍ አስጠንቅቋል። አድማጮች፣ ለሰዓቱ ያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪ ፕሮግራሞች ጋር አብራችሁ አምሹ። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ መሰናዶ ነው። አሁን ወደ ሚቀድመው ዘገባ እንሻገር። አዲሱን ዓመት ምክንያት በማድረግ የአማራ ክልል መስተዳድር ምክር ቤት የይቅርታ ተጠያቂ እንዲሆን የተፈቀደል ጠያቂ በይቅርታ ጠያቂ እንዲሆን የተፈቀደላቸው ከአራት ሺህ በላይ ታራሚዎች እንዲለቀቁ መወሰኑን የክልሉ ጠቅላይ አቃቢ ሕግ መስሪያ ቤት ዋና አቃቢ ሕግ አቶ ገረመው ገብረ ጻድቅ ገልጸዋል። ምሕረቱ ከተደረገላቸው መካከል በማይድን በሽታ የሚሰቃዩ፣ ከተጎጂ ቤተሰቦች ጋር በተደረሰ ስምምነትና ሌሎች መሰል ይቅርታ የሚያስጠይቁ ሆነው የተገኙ ጉዳዮች ጋር የተያያዙ ናቸው ተብሏል። አስቴር ምስጋናው ከባህር ዳር ቀጣዩን ዝርዝር ልካልናለች። የአማራ ክልል ጠቅላይ አቃቢ ሕግ መስሪያ ቤት ዋና አቃቢ ሕግ አቶ ገረመው ገብረ ጻዲቅ ዛሬ በሰጡት ጋዜጣዊ መግለጫ አዲሱን ዓመት ምክንያት በማድረግ ለክልሉ መንግስት ይቅርታ እንዲደረግላቸው የክልሉ የይቅርታ ቦርድ ያቀረበውን የውሳኔ ሀሳብ የይቅርታ አሰጣጥ ስርዓት መወሰኛ አዋጁን መርምሮ መስፈርቱን አሟልተው ለተገኙ ከአራት ሺህ በላይ ለሚሆኑ ታራሚዎች የአማራ ክልል መስተዳደር ምክር ቤት የይቅርታ ተጠቃሚ እንዲሆኑ ወስኗል ነው ያሉት። የክልሉ መስተዳደር ምክር ቤት ከክልሉ የይቅርታ ቦርድ የቀረበለትን የውሳኔ ሀሳብ ምርምሮ ውሳኔ ያስተላልፈው። በዚህም መሰረት በሶስት ካታጎሪ ልንከፍላቸው እንችላለን። የመጀመሪያው ታራሚዎች ከተጎጂ ቤተሰቦች ጋር እርቅ መፈጸም ይኖርባቸዋል። እርቅ ሲፈጽሙ ደግሞ እዛው ሳለ ካሳ የሚከፍሉበት ሁኔታ አለ። ይሁንና ከአካባቢው ባህል ወግ ያፈነገጠ እጅግ በጣም የተጋነነ ካሳ የተጠየቁ ታራሚዎች አሉ። ባህሪ ለውጥ አምጥተዋል፣ ተጸጽተዋል። ይሄ በየደረጃው ባሉ የእርቅ እና የይቅርታ ኮሚቴዎች ተረጋግጧል። ይህን መስፈርት እስካሞሉ ጊዜ ድረስ የሚታሰሩበት ምክንያት ስለሌለ፣ እነሱም እንዲፈቱ ተደርጓል። ሁለተኛው የተለያዩ ምክንያቶች አሉ። ለምሳሌ ከሌላ ክልል ታርመው ወደ እኛ ክልላችን ባሉ ማረሚያ ቤቶች ላይ የታረሙ የሚገኙ ታራሚዎች የባህሪ ለውጥ ያመጡ እና በይቅርታ መስፈርቱ መሰረት የሚገባቸውን ቅጣት መጠን የፈጸሙ ታራሚዎች አሉ። የማይድን ሕመም ያለባቸው ይህም በሚመለከታቸው የጤና ተቋማት የተረጋገጡ ከአእምሮ ሕመም ጋራ ከስኳር በሽተኝነት የካንሰር በሽተኞች ወዘተ ጋር የሚያያዙ ናቸው። በድምሮ አራት ሺ ሶስት መቶ ሀያ ዘጠኝ ታራሚዎች ናቸው ማለት ነው። ከሰኔ 15 ጥቃት ጋር በተያያዘ ጉዳያቸው በፍርድ ሂደት ላይ ያሉ ታራሚዎችን በተመለከተ የአካል ነጻ ማውጣት እንደተጠየቀላቸውና ጉዳያቸውም ሰበር ይግባኝ ላይ መድረሱን አቶ ገረመው አክለው ገልጸዋል። አካል ነጻ ማውጣት ጥያቄ በታራሚዎች በኩል የተወሰኑ ታራሚዎች ጥያቄ እንዳቀረቡ እሱን በተመለከተ የክልሉ አቃቢ ግና መርማሪ ፖሊሲ ያለበት ቡድን ለሱ ምላሽ እንደሰጠ በዚህ ላይ ደግሞ ፍርድ ቤቱ የብይን የሚሰጥበት ሁኔታ እንዳለ ና በቀጠሮ ላይ ያለ ነው። እስካሁን ድረስ እልባት አላገኝም። ሌላው የጊዜ ቀጠሮን በተመለከተ በተሰጠው ውሳኔ ላይ የወረዳ ፍርድ ቤት በተሰጠው ውሳኔ ላይ ከፍተኛ ፍርድ ቤት አጽንቷል። ስለዚህ ለሰበር ይግባኝ እንዳቀረቡ መረጃው አለኝ። እስካሁን ሰዓት ድረስ እልባት አልተሰጠም። ለአሜሪካ ድምጽ ሬዲዮ፣ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባው እናመሰግናለን። ከነገ ወዲያ ለሚከበረው አዲስ ዓመትን ምክንያት አድርገው በኢትዮጵያ የሸቀጣ ሸቀጦች ዋጋ መናሩ፣ በምላሹም ገበያተኞች እየተማረሩ መሆኑ የተሰማ ነው። ዛሬ በጋቢና ማጣሪያ መርሃ ግብራችን ዘጋቢዎቻችንን ወደ ገበያ ልከናል። እንግዲህ ወደ ገበያ አምርተው ሸማቾችን ጠይቀዋል። እንደሚከተለው ይደመጣል። ወይዘሮ ታደለች ዲደራሻ ይባላለሁ ሰሞኑን ያለው የገበያ ሁኔታ ጤፍም ያው የጨመረ ነው፣ የቀነሰ ነገር የለም። ግን ያው እንግዲህ ኪሎ 32 ነው። ያው በርበረም ኪሎ 85 ነው። አንደኛው የሚሉት ከዚህ በፊት ያው 80ም ነበረ 75ም ነበረ። አሁን ያው በዓመት በዓል ምክንያት 85 ነው እየገዛ ነው ያለ ነው። ሽንኩርትማ መጀመሪያም እኮ ወደ አስራዎቹ ቤት ነበረ የምንገዛ። አሁን 15 16 እያለ አሁን ዛሬ 23 24 እያሉ ነው። በፊት 18ም ወርዶ ነበረ 17ም ወርዶ ነበረ። እኛ ዛሬ አሁን 23 24 እያሉ ነው። ደረቁን ቅቤያውን ዛሬ 300 እያሉ ነው። ሁለት ከሀያ ገብቶ ነበረ። 250ም ተሽጦ ነበረ። ዛሬ ግን ሦስት መቶ እያሉ ነው። ያው እንግዲህ መንግስት ይሄን ነገር አይቶ ያው ሸማቾችን አሁን ዘይት ብታይ የሱፍ ዘይት 400 415 400 ነው። ግን አሁን እሱ አሁን 400 ተጠናማ አለ 400 አለ። እንደ ሱቁ ይለያያል ደግሞ ዋጋው። ያው እንግዲህ ዋጋው የዋጋውን ግሽበት መንግስት አይቶ ያው ቢቀንስልን በሸማቾችም የሚመጣውን አይቶ ቢያስመጡልንና ያው ወደ ገበሬ አካባቢ ያለውንም በቀንስ ነው እንግዲህ። ሌላ ምን ይባላል? ስሜ ለማሸናፍ ይባላለሁ። ያው በእህል ንግድ ነው የተሰማራሁት። ያው የኛ የሚቀርበው ጤፍ፣ በቆሎ፣ በቆሎና ሩዝ ነው እዚህ የሚቀርበው። ይሄ ደግሞ የእኛ የሚመጣው እኔ ማመጣው በግሌ ከወለጋ ነው። አሁን በቆሎ የሚመጣው የበቆሎ ዋጋው የሚሸጠው እዚህ በችርቻሮ የአንድ ኪሎ ዋጋ 13 ብር ነው። ከነ ወፍጮ አምስት ኪሎም ገዛ መቶ ኪሎም ገዛ አንድ አይነት ነው የሚሸጥ። ስለዚህ በዚህ አሁን እኔ ጋር ባለው ዋጋ ይህንን ነው የሚመስለው። በጤፍ ደግሞ አንደኛ ደረጃው 33 ብር ነው። ሁለት መጨረሻው ደግሞ ስድስት ሰባተኛ ደረጃ አምስተኛ ደረጃ የሚባለው ደግሞ እስከ 27 ከሃምሳ ነው። ስለዚህ በዛ መሀል ነው ያለው የጤፉ ዋጋ። በዛሁን እንደምታየው ገበያው የምታየው እንግዲህ ሰው አማርጦ እንደ ልብ እየገዛ ነው። በመንግስት የሚቀርቡ የድጉማ ፍጆታ ምርቶች በተቻለ መጠን በሁሉም አካባቢዎች ላይ በአሁኑ ሰዓቱ በተሟላ መልኩ እየቀረበ ነው የነበረው። በተለይ ዘይት ምርት ወንዶ ንግድ ኩባንያ የሚያቀርብባቸው አብዛኛው የኛ ዞኖች አሉ። ወደ አስር ደረጃ የሚደርሱ መዋቅር ደረጃ የሚደርሱ እነዚህ አካላት ላይ በተለይ ውጭ ምንዛሬ እጥረት ምክንያት ሁለት ወር ያክል ዘይት አልቀረበም ነበረ። ይህም በዓሉን በፊት የሚቀርብበት ሁኔታ ጥረት እየተደረገ ነው ያለው። እስከ ሞጆ ገብቷል በአሁኑ ሰዓት ወንዶ ንግድ ኩባንያ የሚያከፋፍልባቸው አካባቢዎች ላይ እስከ በዓል እዚኛው በዓል ከደረሰ ጥሩ፣ ካልደረሰም ወደኛው በዓል ድረስ ምርቱ ተሸጋግሮ ወደ ህብረተሰቡ ይደርሳል የሚል እምነት አለን። ከሱካር አቅርቦት አንጻር አሁን በነበረው በአርባ አምስት አንዴ ነው የሚሰጠው ሱካር እነዚህ ዙሩን ጠብቁ አሁን የስርጭት ሂደቱ መጥቷል። በየአካባቢው ላይ የስኳር ስርጭቱ እየገባ ያለበት ሁኔታ ነው ያለው። ሌላው ስንዴ አቅርቦት ጋር ተያይዞ ዳቦ አቅርቦቱ ያው በተሟላ በልኩ ከዚህ በቀደም ከህዳር ወር ጀምሮ 50 ፐርሰንት ነበረ ስንዴ ቅርብ ነበረው። አሁን በዚኛው በነሐሴ ወር ጀምሮ መቶ ፐርሰንት ለህብረተሰቡ በዳቦ ደረጃ ተጋግሮ የሚሸጥ አቅርቦቱ በተሟላ ደረጃ ወደ ፋብሪካዎች አንስተዋል። ወደ ህብረተሰቡ እየተቀላቀለ ዳቦ ተጋግሮ እንዲደርስ እየተደረገ ነው ያለው። ይሄ ጥረት ነው ጥረት እየተደረገ ነው ያለው ግን፣ ሆኖም እነዚህ ምርቶች ከህብረተሰቡ ፍላጎት ጋር እየተጣጣመ አይደለም። I'll not you something then I'll tell አድማጮቻችን እንግዲህ መሰል በዓሉን የሚመለከቱ የተለያዩ ፕሮግራሞችን በሚቀጥሉት ቀናትን ማስደመጣችንን እንቀጥላለን። እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ መሰናደው ነው። ኢትዮጵያ ከሰሞኑ በታሪኳ የመጀመሪያ የሆነውን የ24 ሰዓት የህጻናት ቴሌቪዥን ጣቢያ አግኝታለች። ጣቢያው የእይታ አማራጭ ላልነበራቸው ህጻናት ታሪክ አስተማሪ፣ ግብረ ገብ ሰባኪ መሰናዶዎችን እንደሚያቀርብ ተሰምተዋል። ዝርዝሩ በመቀጠል ይሰማል። ሰኔ 9 2011 የአፍሪካ ሕፃናት ቀን በመላ ሀገሪቱ ሲከበር ኢትዮጵያ አዲስ የሕፃናት ቴሌቪዥን ጣቢያ መርቃለች። መጠሪያው የኢትዮጵያ ልጆች ቴሌቪዥን ይባላል። የጣቢያው ስራ አስኪያጅ አቶ እስክንድር ከበደ በጣቢያ ቅርጽ እንደ አዲስ ተከሰትን እንጂ ለሕፃናት የሚበጁ ተረቶችን በማዘጋጀት አስራ አምስት ዓመታትን አሳልፈናል ይላሉ። ባለፉት ዓመታት በተለይ የኢትዮጵያ ልጆች ጨዋታ በሚል በሀገራችን በተለያዩ የህብረተሰብ ክፍሎች ነባር ሴቶችን መሰረት ባደረጉ ሁኔታ እነዛን ለአዲሱ ትውልድ በሚሆን መልኩ የሚሰራበትና አዳዲስ ዘፈኖች የልጆች ዘፈኖች፣ የማስተማሪያ ስራዎች ስንሰራ ቆይተናል። ባለፉት ሁለት ዓመታት ደግሞ ጠንካራ ላይ ጥናት አድርገን ልጆች በሀገራቸው ቋንቋ የሚሰራ የቴሌቪዥን ዝግጅቶች እንደሚያስፈልጋቸው መግባባት ላይ ደረስን። የኢትዮጵያ ልጆች ቴሌቪዥን በየቀኑ ለሀያ አራት ሰዓታት ለልጆች ታሪክና ባህልን ፍቅርና ግብረ ገብነትን የሚያስተምሩ ትርዒቶችን በአማርኛ ቋንቋ እንደሚያቀርብ የነገሩኝ አቶ እስክንድር የአረብ ሀገራትን ከመሰሉት በሳተላይት የሚሰራጩ የህፃናት ትርዒቶችን ብቻ ሲመለከቱ ለባጁ ኢትዮጵያን ህፃናት በሀገራቸው ቋንቋ በለመዱት ቀለም መርሃ ግብሮችን እንዲያገኙ መልካም አማራጭ እንደሚሆን ያምናሉ። የጣቢያው ስራዎች የሀገርና ዓለም አቀፍ የህፃናት መብቶችን ባገናዘበ መልኩ እንደተዋቀሩም አጫውተውናል። ህፃናት ጥቅም ማስቀደም አለ። ሁለተኛ ህፃናት የካርዶ ነፃ መሆን አለባቸው። ሶስተኛ በት የመኖርና የእድገት መብት አላቸው። አራተኛው ሀሳባቸውን የመግለጽ ወይም የተሳትፎ መብት አለ። መሰረት ያደረገ ነው። የማማን ቤት አፈላልገው አግኝተዋል። እማማ ጋር ሲደርሱ እሳቸው በእንጨት ጭስ በተሞላ ማድቤታቸው እንጀራ ጋግረው የጨረሳቸው ነበር። ለልጆች የሚዘጋጁ መርሃ ግብሮች ጥንቃቄና ልምድ በእጅጉ የሚፈልጉ መሆኑ ይታወቃል። ይህን ለማሳካት ከተለያዩ ባለሙያዎች ጋር በትብብር እየሰሩ እንደሆኑ የሚናገሩት ስራ አስኪያጁ ጣቢያው ከንግድ ይልቅ የማህበረሰብ ግንባታ ላይ ያተኮረ እንደመሆኑ መጠን በተለያዩ ግብሮች በጎ ፈቃደኞች እንዲያግዘዋቸው እንደሚፈልጉም ነግረውኛል። በተጀመረ በጥቂት ጊዜያት ውስጥ ከሰማንያ ሺህ በላይ መልእክቶች ወደ ጣቢያው መምጣታቸውን አንስተውም ባገኙት መልካም ምላሽ መደመማቸውን አልደበቁኝም። አጭር ጊዜ ውስጥ በጣም ከሚገባው በላይ ነው ያገኘነው አስተያየት። እኛ ላይ የበለጠ ኃላፊነት የሚጥልና ብዙ መስራት የሀገር ሆኗል ማለት ነው እና ይህንን በስፋት መስራት ባለሙያዎችም የበለጠ በፈቃደኝነት እያገዙት መሄድ ነው ያለበት። ምክንያቱ ልጆች ላይ መስራት ሀገርን መገንባት ማለት ነው። እስከ ዛሬ በጣም የሚያሳዝኑ ልጆች ይህንን የራሳቸውን ነገር አጥተዋል። ብዙ ጊዜ በመድረክ እናወረዋለን በተለያዩ ልጆች ያስፈልጋቸዋል ይባላል እንጂ አልተካሄደበትም። ባለፈው እዚህ ላይ ሚሊ ልክ ስልጣን እንደያዙ ጠቅላይ ሚኒስትር ነው በሚሌኒየም አዳራሽ በተደረገው የማነቃቂያ ንግግር ልጆች የራሳቸው ሚዲያ ያስፈልጋቸዋል የሚልም ነገር አንስተዋል። መጫወች አለው ግን ይሄ ብዙ ጊዜ ይባላል እና ያንን ወደ አክሽን መውሰድ ነው። እኛ ይህን ነገር ሞክረናል። እርግጠኛ ነን እንደሚሰፋ፣ እያገኘን የመጣ ነው ደግሞ ፊድባክ፣ በጣም ደስ ይላል። በኢትዮጵያ የመገናኛ ብዙሀን ታሪክ ውስጥ ህጻናትን የሚመለከቱ የምስል መርሃ ግብሮች መተላለፍ የጀመሩት በ1958 ዓ ም መሆኑን መረጃዎች ይጠቁማሉ። ኢትዮጵያ ቴሌቪዥን በተቋቋመ በዓመቱ አባባ ተስፋዬ ሳህሉን የመሰሉ ከያንያን ለልጆች የሚሆኑ ተረቶችን በማገራት የጀመሩት መርሃ ግብር የኋላ የኋላ አድጎ ቅዳሜና እሁድ ረፋድ ላይ የልጆች ጊዜ በሚል መጠሪያ ከግማሽ ሰዓት እስከ አንድ ሰዓት በሚሆን የሰዓት በጀት ሲተላለፍ ከርመዋል። ከዚህ በተጨማሪም አንዳንድ ሃይማኖታዊ የቴሌቪዥን ጣቢያዎች ከግማሽ ሰዓት ያልበለጡ የልጆች መርሃ ግብሮችን ሲያሳዩ ሰንብተዋል። ራሱን ችሎ ቀኑን ሙሉ ለልጆች የሚሆኑ መርሃ ግብሮችን በማስተላለፍ ረገድ ግን ሰሞነኛው የኢትዮጵያ ልጆች ቴሌቪዥን የመጀመሪያው ነው። በመጪው አዲስ ዓመት ለሀገራችሁ ኢትዮጵያ ምን ትመኙላት አላችሁ? ስሜን አቶ ሜድ በርህ ይባላል። በሁለት ሺህ አስራ ሁለት ዓመተ ምህረት ወይም በአዲሱ ዓመት ለሀገር የምመኘው ነገር ያው በሀገሪቷ ውስጥ እንደምናውቀው ያለመረጋጋት አለና በሁሉም የኢትዮጵያ ሕዝብ መካከል ፍጹም ሰላም እና ፍጹም ፍቅር በተሞላበት መልኩ ለሀገሪቷ ብልጽግናና እድገት አንድ ላይ የሚሰራ ትውልድ ወይም ደግሞ ዜጋ እንዲፈጠር እመኛለሁ ማለት ነው። ሜላት ደበበ ይባላለሁ። በየቀኑ አዳዲስ ነገር እንሰማለን እና እሱ ነገር ተለውጦ ዲሞክራሲያዊ በሆነ መንገዱ የምንቀጥል እና ሌላውም ነገር ከዛ ተከትሎ ይመጣል። ይሄ የኢኮኖሚውም ማደጉም ሌላውም ነገር ከዛ ተከትሎ የሚመጣ ነገር ነው እንጂ ሰላም ሲኖር ነው የሰው ልጅ መስራት የሚችለው እና ሰላም ነው የምመኘው ለሀገር። በአዲስ አበባ ስሜ ብሩክ ይባላል ኢትዮጵያ ውስጥ ካሉ ወጣቶች አንዱ ነው። ለአዲሱ ዓመት ለሀገሬ መመኘ የመጀመሪያው ሰላም ነው። ሁሉም ኢትዮጵያ ሰላም ሆኖ ባለበት አካባቢ ምንም አድሎ በድሎ ምናምን ሳይኖር በዘር ምናምን ሳንከፋፈል በሰላም በብልጽግና እንድንኖር ነው የሚቀጥለውን ዓመት እስከ መጨረሻው ድረስ ማለት ነው ወይ ስኬት የብልጽግና እንዲሆን፣ ከሁሉም በላይ ደግሞ የተቸገሩ ወገኖቻችን እንድናስታውስ፣ የተመጣጠነ ኑሮ ያላቸው እንዲኖሩ አዲሱ ዓመት የሰላም የብልጽግና የሁሉም ነገር ለምናሽለ ስለ ለኩ ለኢትዮጵያም የምንላት ነገር አንድነቷ እንዲቀጥል አሁን በተፈጠሮ ችግሮች ወደ ኋላ ሀገራት እንደተዘናጋ አዲሱ ትውልድ ደግሞ በፖለቲካ ተይዟልና ይሄ ያለው ነገር እንዲማሩ፣ ስራቸው እንዲሰሩ፣ ለክልል ለክልል ለሀገራቸው እንዲሰሩ ነው። በሀገራችን ሰላም እንዲሰፍን ወጣቶች ወደ ትምህርታቸው ወደ ስራ ገበታቸው የሚመለሱበት አንድ የምንሆኑበት አመት ይሁንልን ብላችኋል። ሁሉም መልካም ምኞቶች እንዲሳኩ የኛ ምኞት ነው። መልካም አዲስ ዓመት። ሀሳባቸውን ያጋሩንን ወጣቶች በድጋሚ እናመሰግናለን። አሁን የዘጋቢዎች መስኮት የሚሰማበት ሰዓት ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ በቀደመው ጊዜ መልካም ወጣት የሚል መርሃ ግብር በመክፈት ከስልሳ ሺህ በላይ ወጣቶችን ከጎጂ ሱስና ወዳሚ የኑሮህ ብሄል ተላቀው መልካም ሰው እንዲሆኑ የሚያግዘውን አገልጋይ ዮናታን አክሊሉን አነጋግሮ ነበረ። በዛሬው ዘገባው ደግሞ በመርሃ ግብር ውስጥ ተሳታፊ ከነበሩ ወጣቶችና ወላጆች ጋር ተጫውተዋል። ዘገባውን እንደ ሰሚያቤል ተሾም ይባላል። የ2010 የመልካም ወጣት ስልጣኝ ነኝ። ከ2010 ወደዛ ና ከ2010 ወደዚህ ህይወት ምን ይመስላል ኖሮክ? ያው ደስ የሚያሉ ህይወቶችን ነበር ያሳለፍኩትኝ። በቃ ሚዝረብል ነበር ህይወቴ። አሁን ግን የተስተካከለ ህይወት ነው ያለኝ፣ ደግሞ በዛ ደስተኛ ነኝ። ምን አይነት ለውጥ ነው ያስተናገድከው በህይወት ውስጥ? ፐርሶና በህይወቴ ላይም ብዙ ለውጦች አሉ። በሶስት ውስጥ አለም ውስጥ ሆነ መጠጥ ስጠጣ ሴት ያምርሃል ከሴት ጋር ስተኛ ደግሞ ሀጽያት ነው። አሁን ላይ ያለኝ ሰላም አለም እንደሚሰጣችሁ ሰላም አለም እንደሚሰጣችሁ ሰላም አይደለም ይላል እና ቃሉ። እኔ ውስጤ ደስተኛ ነኝ። በምንም ልተካው፣ በምንም ላለውጠው የምችለው ደስታ በህይወት ውስጥ አለ። ከዚህ በፊት በምን አይነት ሱስ ውስጥ ነበር? አሻጭስ አለው፣ እቅም አለው፣ ወጠጣ አለው። እንደዚሁም ደግሞ ምስክርነት እንዳያችሁት ሴት ዲለር ነኝ ወይም አልበ ሚስት እንደተባለው ማለት ነው። ሴቶችን ለሹገር ዳዲዎች ነበር የሚሰጠው። አሁን እነዚህ ነገሮች ባሉበት አታልፍም፣ አትጠጋም ማለት ነው። የአእምሮ ለውጥ እና ደግሞ የህይወት ለውጥ ስታርግ ትላንት ከነበርክበት ፐርሰናል ህይወት አሁን ወዳለበት ፐርሰናል ህይወት ነው ያመጣው ስለዚህ የትላንት ማንነቴ አይመለከተኝም የትላንቱ አቤል ሞቷል ይሄ አዲሱ አቤል ነው ያለው ስሜ ነቢያት አማረ እባላለው የአቤል አከራይ ነው በቅርበት እሱ ጋር ለውጥ አቤልን የማውቀው ቢያንስ አመት ሊሆን ነው እዚህ ግቢ ማለት ፕሮግራሙ መቶ ከተሳተፈ ጀምሮ እዚህ ግቢ ነው ተከራይቶ የሚኖረው ና በህይወቱ በጣም ትልቅ ለውጥ አይቻለው በመንፈሳዊ ህይወቱም በፊዚካልም ኦልሬዲ ፋሚሊ ነን እኛ ማለት ነው እና እጅግ በጣም ስርአት ያለው ኢቨን ከሶስት ሰዓት በላይ ቆይቶ አያውቅም ውጭ። ስሜ ዲቦራ ስዩም ይባላል ከአዲስ አበባ ነው የመጣሁት። ከስልጠና በፊት በጣም ያስጠላ ላይፍ ነበረኝ። በራሴ ጥፋት እናቴ ይጠላኛለች ብሎ በማሰብ እና ከአጉል ጓደኞች ጋር በመግጠም ወደ ሱስ አለም የገባሁት በቃ በሱስ ውስጥ በጣም ተጎድቻለሁ። በአካላዊም በመንፈሳዊም በሞራልም ማለት ነው። ምን ያሳጣሽ ሱሱ ምንድነው? ያደረሰብሽ ጉዳት ትምህርት በጣም ጎበዝ ተማሪ ነበርኩ፣ የእውነት ማለት ነው እና እዛ ሱስ ውስጥ ከገባው በኋላ አሁን የእኔ ጓደኞች ሜዲስን ነው እየተማሩ ያሉት እኔ አስራ አንደኛ ክፍል ላይ ቃል አጠናም አልችለውም በሚል ነው ወደ ሶሻል ገብቼ። ማለት ሶሻል ጥሩ አይደለም እያልኩኝ ሳይሆን እኔ አቅሜን አቀው ነበረ። በሱስ ምክንያት ነው የእኔ አይምሮ የተበላው። አሁን እግዚአብሔር ይመስገን ተመርቄያለሁ፣ ግን ባልገባ ኖሮ በአሪፍ ትምህርት መመረቅ ነበረ። ብዙ ነገር ያሳጣሻል ማለት ነው። ሌላ አካላዊ ጉዳት በጣም አሁን ላይ ነው እንደውም እየተመለሱት ያሉት እንጂ ኪሎይም በጣም ውርዶ ነበር ሰላሳ ምናምን እስከምገባ ድረስ ነው የቆይ እንትን ያልኩት። እና በቃ በፊቴም ትክክል አልነበረም። ቤተሰብ እናቴ አስረኛ ክፍል በቃ ወድማ ማስሊክ ሎስድ ና ምስል የሞተችው ና አባታችን ነው ለብቻው ያሳደገን እና በጣም ነበር ማሰቃዩ። ቴልቭ ላይ ስማርት ዚ ይለኛል የትምህርት ቤት ክፍያ ሲሰጠኝ፣ እኔ መጨረሻ ላይ ነው ማትሪክ ሁላ አትፈተኝም ተብዬ፣ እሱ ነው ሄዶ ማለት እኔ አልከፍልም ነበረ ለሌላ ነገር የምጠቀመውና እንትን እሱ ነው ሄዶ የከፈለው ማለት ነው። መጨረሻ ላይ ሙሉ ሂሳቡን ሰጥቶ ምናምን ነው ማትሪክ የተፈተንኩት እንጂ አትፈተኝም ስባሉላ መናገር ፈርቼ ቤት በቃ ላልፈተን ነበረ ቻ። በብዙ መንገድ እግዚአብሔር ረድቶኛል፣ አሳልፎ አልሰጠኝም። ባለፈው ለት ሄጄ ነበረ ሐኪም ቤት እና። ሚሞሪ ሉዝ አድርጌዋለሁ። የኔ ስም ስዩም መታፈሪያ ነው። የዲቦራ ስዩም አባት ነኝ። ዲቦራ እንግዲህ ከዚህ በፊት ስትል እንደነበረው እዛ ስትመሰክር እንደነበረው ያው አንዳንድ ይሄ ሱስ በሚባለው ውስጥ ነበረች። በዛ ውስጥ እያለች ባለፈው አመት አገልጋይ ዮናታን ጋዚ ሄዳ ትገለገል ነበር። ከዛ ወዲህ ከዛ ከተመለሰች በኋላ እዚህ ምስክርነቷን እንደሰማችሁት እሷ እንደተመሰከረችው ከዛ ወዲህ ዛ ጌታ ረድቷት ተመልሳ ነበር። ከዛ በኋላ እዚህ ከመጣች በኋላ እኔም በቅርብ እከታተል አልነበር። ከእንደዚህ አይነት ውስጥ ተላቃለች። መላረቀጥ ብቻ አይደለም፣ ከዛ ወዲህ ደግሞ በትምህርቷም ጥሩ ወደ ዛ አስመጥታ ተመርቃለች። ከኔ ጋር መልካም ግንኙነት ነው ያላት። እንም ተከታተያታለው። ምንም አይነት እንደዚ አይነት ነገር የለ። እሱንም አሁን ንም በቅቶ እያገለግለች ነው፣ እየሰራች ነው። አጋጣሚ እናቷ የለችም አርፋለች። እናቷን ምንትን ብላ ያው እየሰራች ነው። ብዙ ወጣቶቻችን የተሰረቁና የተቀመጡ ናቸው የሚለው የመልካም ወጣቶች ፕሮጀክት መሪ አገልጋዩን አሰናከሉ በአላማ ከመምራት ይልቅ በምኞት ፈረሰ የሚጋልቡ ትክክለኛውን መንገድ ተከትለው የፈለጉበት የማይደርሱ መሆናቸውን ገልጾ ወጣቶቹ ከዚህ ችግር ውስጥ እንዲወጡ ስልጠና ስጥ መቆይቱን ለ ። <tonight's in� services> <explosori> <s clipping thôi> <languages� através> ተናግሯል። ብዙ ወጣት ወይ የተቀመጠ ነው ወይ የተሰረቀ። የተቀመጠ ነው ማለት በህይወት ማዕበል ውስጥ ማለፍ የማይፈልግ ዳር ቁጭ ብሎ ህይወት ሲያልፍ የሚታዘብ ህይወት በቴሌቪዥን ደስ የሚለው ሌላ ሰው በከፈለው ቢል መኖር የሚወድ ቁጭ ብሎ የሚመኝ ቤት ቢኖረው መኪና ቢኖረው አሜሪካ ቢሄድ፣ ወይ ደግሞ እንዴት ነው በጣም ሌክዠሪ ነገር፣ ውድ ጫማ፣ ውድ ልብስ ቢለብስ፣ ግን ይሄን ለማድረግ ዋጋ የማይከፍል የምኞት ለራስ ብቻ የሆነ አንደኛው እሱ ነው። ሁለተኛው ደግሞ የተሰረቀ ሌላ ሰው የለበሰውን ሌላ ሰው የሚኖረውን ኑሮ መስሎ መኖር የሚፈልግ የራሱን ቤት ኮንቴክስት፣ የራሱን ቤት ህይወት ጠልቶ በጎሮ ቤቱ የተሰረቀ በዛኛው ቤት የተሰረቀ እንጀራ በምትጋግር ልብስ በምታጥብ እርሻ በሚያርስ ልጆች በሚያስተምር ቤተሰቡ የስብዕና ልዕልና ሳይኮራ በሙስና የሚነዳ መኪና የሚገዛ ጫማ የሰረቀው። ለዚህ ደግሞ ምክንያቱ አላማ መጣት አላማ ብዙ ልጆች የሚመስላቸው ብዙ ወጣቶች የሚመስላቸው ምኞት ይመስ ይቅርታ መጠየቅ እየቻልን ካለፈ በኋላ ይቅርታ የምናደርግለትና የምንጠይቀውን ሰው ከጎናችን አጥን በጸጸት ከመሰቃየት ይልቅ የአሸናፍነት ተምሳሌ የሆነውን ይቅርታ ከወዱ መጠየቅ አለብን ሲል ይመክራል። ቀን ሳለ በጊዜ የበደልከውን ወይም የበደለህን ሰው ይቅርታ መጠየቅ እና ይቅርታ መቀበል በጣም ትልቅነት ነው። ቂም ጥላቻ እነዚህ ነገሮች ሁሉ ለማህበራዊ ውድቀትም ቀውስም ለግልህ ጤና መዛባት ትልቅ ምክንያት ነው የሚሆነው። ጀግንነት አነጣጥሮ መተኮስ ሰው መግደል ማሳበት ወይም ደግሞ መበቀል አይደለም። ጀግንነት በይቅርታ ሰውን የራስ ገንዘብ ማድረግ በ2011 ዓ ም ክረምት 35 ወጣቶችን ባለፉት 2010ና 2009 ደግሞ 30 ሺህ ወጣቶችን በድምሩ እስካሁን 65 ሺህ ወጣቶችን ያሰለጠነው ወጣት አገልጋይ ዮናታን አክሉ የስልጠናውን መዝጊያ ፕሮግራም በአዲስ አበባ ሚሊኒየም አዳራሽ ያደረገ ሲሆን የኢትዮጵያ ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር በቦታው ተገኝተው ለፕሮጀክቱ ያላቸውን ድጋፍም ገልጸዋል። ዶክተር አብይ አህመድ ለወጣት ዮናታን አክሉም የ25 ሺህ ዩሮና የወርቅ ሽልማት አበርክቶለታል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዴስ አዋሳም

አድማጮቻችን አብራችሁን ስለነበራችሁ እናመሰግናለን። ነገና ከነገ ወዲያ የኢትዮጵያን አዲስ ዓመት ምክንያት በማድረግ የተለያዩ ዝግጅቶችን እናስደምጣችኋለን። ቀጠሯችሁ ከእኛ ጋር እንዲሆን ከወዲሁ እንግዲህ ግብዣችንን አቅርበናል። የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በቪኦኤ አምሃሪ እንዲሁም ደግሞ በጋቢና ቪኦኤ ሃሽታግ በሚለው የትዊተር አድራሻችን ልታገኙ ትችላላችሁ። ሀብታሙ ስዩም አብሬያችሁ ነበርኩ። ሞቅቢሊያ ቢሮ አቀናባሪያችን ነው። ደናደሩ सॻले अमेरिका थी